ስፖርት። ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። የዓለም አቀፉ የእግር ኳስ ማኅበራት ፌዴሬሽን ፕሬዚዳንት የ79 ዓመቱ አዛውንት ሴብ ብላተር ሥልጣን እለቃለሁ ካሉ በኋላ ማቅማማት አይጠበቅባቸውም ሲል ፊፋ የፕሬዚዳንት ምርጫ እንደሚያካሂድ አስታውቋል። መቼ ይፋ አልሆነም። በሴቶች የዓለም የእግር ኳስ ፍልሚያ የጀርመን ብሔራዊ ቡድን ወደ ፍጻሜው ለማለፍ ነገ ማታ የዩናይትድ ስቴትሳቸውን ይገጥማል። አስተናጋጇ ካናዳን ያስወጣችው እንግሊዝ ከሁለት ሰዓታት ቀደም ብሎ ከጃፓን ጋር ትፋለማለች። ካናዳ ውስጥ የተከናወኑ ጨዋታዎችን በቦታው ሆኖ የተከታተለ ኢትዮጵያዊ የስፖርት ጋዜጠኛ ለኢትዮጵያ የሴቶች ብሔራዊ ቡድን የሚያስተላልፈው መልእክት አለው። ከስፖርት ዘገባዎቻችን መካከል ይገኙበታል። አብራችሁን ቆዩ። ለዓለም የሴቶች እግር ኳስ የግማሽ ፍጻሜ ፍልሚያ የጀርመን ብሔራዊ ቡድን ከዩናይትድ ስቴትስ አቻው ጋር ነገ ማክሰኞ ሞንትሪያል ውስጥ ይጋጠማል። በበነጋታው ጃፓን ከእንግሊዝ ጋር ትገናኛለች። ያለፈውን ዋንጫ በእጇ ያስገባችው ጃፓን ከትናንት በስቲያ አውስትራሊያን አንድ ለምንም አሸንፋ ነው ለግማሽ ፍጻሜ የደረሰችው። እንግሊዝ በበኩሏ ለነገው ፍልሚያ የበቃቸው አስተናጋጇ አገር ካናዳን ሁለት ለአንድ በሆነ ውጤት ከውድድር በማስወጣት ነው። ጀርመን ከፈረንሳይ ጋር ባደረገችው ጨዋታ መደበኛውም ጭማሪውም ሰዓት የተገባደደው አንድ እኩል በሆነ ውጤት ነበር። ጀርመን በፍጹም ቅጣት ምት አምስት ለአራት በማሸነፍ ነው ለነገው ጨዋታ የደረሰችው። ካናዳ ውስጥ የሚካሄደው የዓለም የሴቶች የእግር ኳስ ግጥሚያ ሊገባደድ ጥቂት ቀናት ይቀሩታል። የሃትሪክ የስፖርት ጋዜጣ ባለቤትና ዋና አዘጋጅ ኢሳቅ በላይ ውድድሩን ለመከታተል ወደ ካናዳ አቅንቶ ነበር። በቦታው ተገኝቶ የተከታተለውን ውድድር እንዲህ ቃኝቶታል። አመሰግናለሁ፣ የተሰጠኝ ዕድል። ካናዳ አዘጋጆች ሰባተኛ የዓለም የሴቶች እግር ኳስ ዋንጫ ይፈርጋል ዘንድ ውድድሩን በአካል ተገኝቼ ለመከታተል ችያለሁ። ውድድሩ የሚካሄደው በስድስት የካናዳ ከተሞች ነው። እኔ ከሶስት ከተሞች ጋር ያለች ቦታ ስለተገኝች ተፈራት እያለ ነው። ውድድሩ በጣም ደማቅ ነው። የዓለም የሴቶች እግር ኳስ ከፍተኛ ደረጃ ላይ መድረሱን ያረጋገጠ ውድድር ነው። የተለያዩ ሪኮርዶችም በሴቶች እግር ኳስ የተሰበረበት ነው። ከምንም ነገር በላይ ደግሞ የዓለም እግር ኳስ በሴቶች እግር ኳስ ላይ ከፍተኛ ለውጥ አምጥቶ ወደ ሰላሳ ሚሊዮን የሚጠጉ በዓለማችን የሚገኙ ሴቶች እግር ኳስን እንደሚጫወቱ እየተረጋገጠበት ነው እና በሁሉ መልኩ የተሳካ ከመሰንገር ጀምሮ ከውድድሩ አንጻሩም ስታየው በሙሉ ስኬት ላይ እየተካሄደ ና ለመጠናቀቅ ጫፍ ላይ የደረሰ ውድድር ነው ማለት ነው። የስፖርት ጋዜጠኛው ኢሳ ላይ በላይ በዓለም አቀፉ የእግር ኳስ ማኅበራት ፌዴሬሽን ተጋብዞ ነበር። ካናዳ ውስጥ ለሶስት ሳምንት የቆየው በካናዳ ቆይታውና በሌላ የዓለም ዋንጫ ጨዋታዎች ላይ ከታዘባቸው በመነሳት የኢትዮጵያ የሴቶች የእግር ኳስ ቡድንም መሰል ውድድሮች ላይ ለመሳተፍ ብዙ መስራት እንደሚጠበቅበት ጠቁሟል። የዓለም የሴቶች እግር ኳስ ዋንጫ ሲከታተል ሁለተኛ ቀደም ሲል በሁለት ሺ አስራ አንድ ጀርመን ላይ መከታተል ችዬ ያለውን በሁለት ሀገሮች ባየሁት ውድድር የዓለም እግር ኳስ የትና እንደደረሰ የሴቶች እግር ኳስ የትና እንደደረሰ በቀላሉ መረዳት የቻልኩበት ሁኔታ ነው ያለው። ወደ ሀገራችን ስታመጣው ወደ እነዚህ መድረኮች ለመምጣት ብዙ መስራት ይጠበቅብናል። እዚህ ሀገራችን ላይ የሴቶች እግር ኳስ ጭላንጭል ተስፋ ነበረው። ነገር ግን ከስር ጀምሮ ስላልተሰራበትና አሁን ያሉት የብሔራዊ ቡድናችን ተጫዋቾች ላለፉት አስር ዓመታት ስንጠቀምባቸው የነበሩ ተጫዋቾች በመሆናቸው ሴቶች ደግሞ ከተፈጥሯዊ ጫናዎች እንዲሁም ካለባቸው ማህበራዊ ሰላ አንጻር በአስር አመት በላይ ብዙ ርቀት ሄደው ውጤታማ ሊሆኑ የሚችሉበት ሁኔታ የጠበበ ስለሆነ ከታች ጀምሮ አንደር ትዌንቲ አንደር ሰቨንቲን በሚለው መሰረት ብዙ መሰረት አለበት። እንደዚያ ከሰራን እዚ የሀገራችን ውስጥ አለምት ያላቸው ተጫዋቾች ተስፋ ያላቸው ብዙ ተጫዋቾች የሚታዩበት ሁኔታ አለ። እዛ መድረክ መድረስ እንችላለን። ነገር ግን እዛ መድረክ መድረስ ሲቻለ በተስፋና ና በምኘት ብቻ ሳይሆን እንዳልኩ በጣም ብዙ መሰረት አለበት። በጣም በጣም መሰረት አለበት። ብዙ መስራት ካልቻልም በዚህ ቦታ ለመድረስ እንችላለን ብዬ ላስብና ዋና እዛ መድረክ ላይ ለመድረስ መስራት ነው አስፈላጊ። የዓለም የሴቶች የእግር ኳስ ውድድር በዚህ ሳምንት ውስጥ ይጠናቀቃል። የደረጃና የፍጻሜ ጨዋታዎቹ ኤድሞንተን እና ቫንኮቨር ካናዳ ውስጥ የሚከናወኑት የፊታችን ቅዳሜና እሁድ ነው። የጀርመን የእግር ኳስ ሊግ የስፔናቸው ባለምአቀፉ የእግር ኳስ ማኅበራት ፌዴሬሽን በእንግሊዝኛ ምህጻሩ ፊፋ ላይ የጀመረው ህጋዊ ዘመቻ ላይ እንደማይሳተፍ ዛሬ አስታውቋል። የስፔን የእግር ኳስ ሊግ ቃታር ላይ እንደ ጎርጎሮሳዊ አቆጣጠር በ2022 የሚካሄዱ የክረምት ጨዋታዎችን ፊፋ በማሸጋሸጉ ኪሳራ ይደርስብኛል በሚል መክሰሱ ይታወቃል። የጀርመን የእግር ኳስ ሊግ ከእንግሊዝ ፕሪምየር ሊግና ከጣሊያን ሴሪያ ጋር በመሆን ዓለም አቀፉን የእግር ኳስ ተቋም የሚጎዳ ጥያቄ የመሳካት እድሉ አነስተኛ ነው ብሏል። ሆኖም የስፔን የእግር ኳስ ሊግ የስፖርት ጉዳዮች ተመልካች ለሆነው ዓለም አቀፉ ፍርድ ቤት የጨዋታዎቹን መሸጋሸግ በመቃወም ክስ አቅርቧል። ፊፋ ጨዋታዎቹን በባህረ ሰላጤው እጅግ ሞቃታማ የአየር ጠባይ የተነሳ ለክረምት በማሸጋሸጉ የስፔን የእግር ኳስ ሊግ የ72 ሚሊዮን ዶላር ኪሳራ እንደሚገጥመው ተናግሯል። በሌላ ዜና የዓለም አቀፉ የእግር ኳስ ማህበር አንድ ከፍተኛ ባለሥልጣን የፊፋ ፕሬዝዳንት ሴብ ብላተር ግልጽ በሆነ መልኩ ስልጣን እንደሚለቁ ማረጋገጥ እንዳለባቸው አሳሰቡ። የፊፋ የእጮች ተቆጣጣሪ ዶሚኒኮ ስካላ፣ ፊፋ ከበላይ የሚጠብቀው አካል የሚቀየር ስለመሆኑ ምንም በማያሻማ መልኩ መገለጥ አለበት ብሏል። የአሜሪካና የስዊዘርላንድ የፌዴራል ምርማሪዎች የሙስና ጉዳይ ምርመራውን ተከትሎ የፊፋው ፕሬዚዳንት ሴፕ ብላተር ስልጣን እንደሚለቁ ካሳወቁ በኋላ ቴክኒካዊ በሆነ መልኩ ስልጣን ባለመልቀቃቸው በስራ መቆየት እንደሚፈልጉ መናገራቸው ተጠቅሷል። ይህን ተከትሎም የፊፋ የእጩዎች ተቆጣጣሪ ዶሚኒኮ በስልጣን የመሞዳሞጃው በእርግጥም ጊዜው አክትሟል ሲሉ ፕሬዚዳንቱ በቃላቸው መሰረት ስልጣናቸውን እንዲለቁ አሳስቧል። ዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን ልዩ ኮሚቴም ፕሬዝዳንት ሴፕ ብላተርን የሚተካ ሰው ለማግኘት በቅርቡ ስብሰባ እንደሚያደርግ ተጠቅሷል። በፊፋ የሙስና ቅሌት 18 ባለስልጣናቱ ምርመራ እየተደረገባቸው ሲሆን ሰባት ባለስልጣናቱ 150 ሚሊዮን ዶላር ጉቦ ተቀብሏልም ተብሏል ምክትል ፕሬዝዳንቱ ስዊዘርላንድ ዙሪክ ከተማ ውስጥ በሚገኝ እጅግ ዘመናዊ ሆቴል ውስጥም ሲንደላቀቁ መያዛቸው መዘገቡ ይታወቃል ይህና ሌሎች የሙስና ቅሌቶች ዓለም አቀፉ የእግር ኳስ ፌዴሬሽንን ለ17 ዓመታት በፕሬዝዳንትነት ያገለግሉት የ79 ዓመቱ ሴፕ ብላተር ስልጣን ለቃ ያለው እንዲሉ ማስገደዱም ይታወሳል መልሰው በስልጣን ለመቆየት ማቅማማታቸው ባይቀርም ማለት ነው። በሜዳ ቴኒስ ዊምብልደን ውድድር ከሚሳተፉ 18 ጀርመናውያን መካከል ግማሽ ያህሉ በመክፈቻው ቀን ይወዳደራሉ። የዓለማችን ምርጥ የሜዳ ቴኒስ ተጫዋች የሆነው ሰርቢያዊው ኖቫክ ጄኮቪች ከጀርመን አውስቡርግ ሄደው ፊሊፕ ኮልችራይበርን ገጥሟል። ሁለት ሰዓት ያል በፈጀው የሜዳ ቴኒስ ጨዋታ የ31 ዓመቱ ጀርመናዊ ፊሊፕ በ28 ዓመቱ ሰርቢያዊ የዓለም ኮከብ ሶስቱንም ዙር ጨዋታ የተረታው አራት ለስድስት በሆነ የጠበበ ልዩነት ነበር። በዚህም ልዩነት ኖቫክ ወደ ሁለተኛው ዙር ማለፍ ችሏል። በመቀጠል ሰርቢያዊው የሚፋለመው ከሌተን ሄዊት ያም ከጃርኮ ሚሚነን ጋር ይሆናል ተብሏል። በዌምብልደኑ የሜዳ ቴኒስ የሴቶች ፉክክር አሜሪካዊቷ ዝነኛ የሜዳ ቴኒስ ኮከብ ሴሬና ዊሊያምስ የሩሲያዋ ማርጋሪታ ጋስፓሪያን 6 ለ4ራት እና 6 ለ1 በሆነ ልዩነት በማሸነፍ ወደ ሁለተኛው ዙር ለማለፍ በቅታለች። ፖርቱጋል ከ21 ዓመት በታች የግማሽ ፍጻሜ የእግር ኳስ ጨዋታ ጀርመንን በሰፋ ልዩነት አሸነፈች። የጀርመን ቡድን ድንቅ ጨዋታ ቢያከናውንም በፖርቹጋል ቡድን በከባዱ ከመቀጣት አልተረፈም። ከመጀመሪያው አጋማሽ ረፍት በፊት 3 ለ0 ትመራ የነበረችው ጀርመን በፖርቹጋል የተረታችው አምስት ለባዶ ነው። ፖርቹጋል ከ21 ዓመት በታች የእግር ኳስ ተጫዋቾች በሚሳተፉበት የአውሮፓ ውድድር ፍጻሜ ለሁለት ጊዜያት መድረሷ ይታወቃል። የፖርቱጋል ቡድን ለፍጻሜው ነገ ቼክ ሪፐብሊክ መዲና ፕራግ ውስጥ ከስዊድን ጋር ይፋለማል። የስዊድን ቡድን ለፍጻሜ የበቃው ዴንማርክን አራት ለአንድ በመርታት ነው። አትሌቲክስ። የአውሮጳ ጨዋታዎች የአትሌቲክስ ፉክክር በአዘርባጃን ከመጠናቀቁ ጥቂት ቀደም ብሎ አንዲት ትውልደ ኢትዮጵያዊት የአዘርባጃን አትሌት ኃይል ሰጪ እጽ መጠቀሟ ተገልጧል። የ18 ዓመቱ አትሌት ጫልቱ ቤጂ ከ3000 ሜትር የመሰናክል ሩጫ ውድድር መሰናበቷም ተዘግቧል። የጫልቱ የአንደኛነት ውጤት መሰረዙ የአዘርባጃን ቡድን የአምስተኛነት ደረጃን እንዳልቀየረውም ተጠቅሷል። ቦንቱ መገርሳ ለአዘርባጃን ተሰልፋ የነሐስ ሜዳሊያ ማግኘቷ ይታወቃል። ሌላኛው ትውልደ ኢትዮጵያዊ የአዘርባጃን አትሌት ኃይሌ ኢብራሂሞቭ የመካከለኛ ርቀት ውድድሮችን በአጠቃላይ አሸንፏል። ኃይሌ ኢብራሂሞቭ የ1500 የ3000 እና የ5000 ሜትር የሩጫ ውድድሮችን ማሸነፍ የቻለው በሁለት ቀናት ልዩነት ውስጥ ብቻ ነው። አሁን ደግሞ አጫጭር ዘገባዎችን እናሰማችሁም። የሀገር ውስጥ ተጫዋቾችን ብቻ በሚያሳትፈው የቻን የአፍሪቃ ዋንጫ ውድድር ሞሪታንያ ሴራሊዮንን በማሸነፍ ማለፏን አረጋግጣለች። ሞሪሽስ ሴራሊዮንን ሊዮንን ሁለት ለዜሮ ነው የረታችው። ከስድስት ወር ከ15 ቀን በኋላ ሩዋንዳ ውስጥ ለሚከናወነው የቻን ውድድር የኢትዮጵያ ብሔራዊ ቡድንም የመልስ ጨዋታውን የፊታችን እሁድ ኬንያ ውስጥ ያካሂዳል። ባህር ዳር ውስጥ በተከናወነው የመጀመሪያ ዙር ግጥሚያ የኢትዮጵያ ብሔራዊ ቡድን የኬንያቻውን ሁለት ለዜሮ ማሸነፉ የሚታወስ ነው። የኔዘርላንድ ብሔራዊ ቡድን አሰልጣኝ ጉስ ሂዲንክ ዛሬ ከአሰልጣኝነታቸው መነሳታቸው ተገለጠ። አሰልጣኙ እንደ ጎርጎርዮሳዊው አቆጣጠር በ2016 ለሚካሄደው የአውሮፓ ዋንጫ ማጣሪያ ጨዋታ ቡድናቸው ደካማ አቋም ካሳየ በኋላ በአሰልጣኝነት የመቆየታቸው ነገር አጠያቂ ሆኖ ቆይቶ ነበር። የቱኒዚያ ብሔራዊ የእግር ኳስ ቡድን አሰልጣኝ ጆርጅ ሊከንስም ቃል የተገባልኝ ተጨማሪ ክፍያ ስላልተሰጠኝ የአሰልጣኝነት ውሌን አቋርጫለሁ ሲሉ ዛሬ አስታውቋል። የ66 ዓመቱ ቤልጂየማዊ የቱኒዚያ አሰልጣኝ ሆነው ከዓመት በላይ አገልግሏል ቡድናቸው ለአፍሪካ ዋንጫ ማጣሪያ ጅቡቲን ስምንት ለአንድ ማሸነፉ የሚታወስ ነው አድማጮች የስፖርት ጥንቅራችን በዚህ ይጠናቀቃል ማንተጋፍቶት ስለሺ ነኝ መልካም ጊዜ ጤና ይስጥልኝ